ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ረጋሳ ፈይሳ የተቀናጀ የግብርና ብዝሃ ሕይወት ልማትና የዘር ዋስትና ፕሮግራም መስራችና ዳይሬክተር ኢትዮጵያ ውስጥ በተደጋጋሚ የአውርሶም በዚሁ ሙያ ተሰማርተው ባሉበት ወቅት ተከስቶ ያሉ የድርቅ ሁኔታዎችና ያስከተላቸውንም እጅግ አሳዛኝ የሆኑ የሕይወት ጥፋቶች እንዲሁ የአይን ምስክርነት በሙያውም ዘርፍ እንዲሁ ወደፊትስ አሁን የሚነሳው አይነት አንድ የኑሮ የምግብ እጥረትን ወይም የምግብ ዋስትና የሚባለውን ነገር ኢትዮጵያ ውስጥ በቂ አስተማማኝ የሆኑ ምግብ እጥረቶቹን ቀንሶ ሀብ እንዳይከሰት በአየር ንብረት ለውጥም ሆነ በተለያዩ መልኮች ወይም በሰው ሰራሽ መልኮች እንዳይኖሩ ለማድረግ ምን አይነት የስትራቴጂ ነደፋና ትግበራ ያስፈልጋል? ይላሉ መፍትሄው ምን ሊሆን ይገባል? በእርሶ አታይ መፍትሄው ለእኔ ምንድን ነው? እኔ ከብዙ የብዙ ሀገሮችንም ሁኔታ ይቻለው አውቃለሁ። እኛ ጋር ነው እንዲ ብዬዎች እንጂ ሌሎች አያስፍተዋል። አንደኛ ኮንቴክስቹዋሊ እንነጋገር በሀገራዊ ይዘታችን ካልቸራችን ፋርሚንግ ሲስተማችን ፕሮዳክሽን ሲስተማችን እንደ ቦታው እንደየ ሁኔታው ይለያያል። ስለ ምግብ ዋስትና ስናወራ ስናውራ እነሱን ሁሉ አድሬስ ማድረግ በምንችልበት ያቆ ወደ ወለጋ ወደ ልባቦ ስሄድ እኮ ሳይንስ የማያውቀው ምግብ እና እንጮት ማን ነው ሚያውቃቸው? ምግቦች እኮ ናቸው። አንድም የራስን ፕሮሞት በማድረግ ግን ትልቁ ነገር ምንድን ነው የምግብ ዋስትናን ለማረጋገጥ የምግብ ምንጮችን አንደኛ፣ ኢትዮጵያ ዳይቨርሲቲ አለን ብለን ስንል ዳይቨርሲፋይ ማድረግ ነው። ዊች ሚንስ አማራጮችን ማብዛት ያስፈልጋል። እይታችንን ማስፋት ከላይ ወደታች ታች በትዕዛዝ የምንሰጠው ሳይሆን፣ ከታች ወደ ላይ እንነሳናት። የቱ ጋር ያለው ችግር ምን ይመስላል እና ምንድን ነው ለዛ መፍትሄ የሚያስፈልገው የሚለውን ጥቅል ነው እኮ እኛ ምግብ ዋስትና ብለን የምናወራው የትኛው ነው፣ በሚዲያ ወይም በስብሰባ ላይ ጥቅል ጥቅል ጥቅል ነው። ድሃው ገበሬ ድሀው ገበሬ የድሃው ሐኪም ልጅ የድሃው መሀንዲስ ልጅ የድሃው ጠቅላይ ሚኒስትር ልጅ የሚባል የለም። የድሃ ገበሬ ብቻ የድሀ ገበሬ ልጅ ነገር። በግድ ተፈጥሯዊ አይደለም። ኢንጀስቲስ አለ የለም። ኢኮዝ ኦፍ ኢንጀስቲስ ነው አይደለም። ሌላ ጉዳይ ነው ሊታይ የሚገባው ነገር ነው። ሆነ ግን ስትራቴጂው አማራጮችን ማብዛት ነው። የእኛን የፋርሚንግ ሲስተም የቆላውን የወይና ደጋውን የደጋውን የሚያስፈልጉትን ሁኔታዎች ማጥናት ነው። ደጋው ላይ ይሄን ያለ ቻሌንጃችን ይሄን ይመስላል። ደጋው ላይ ያለውን ያየር ለውጥና ቆላው ላይ ያለው ያየር ለውጥ ኢምፓክት የተለያዩ ናቸው። እነዚህን ወደታች ወርደን ባለጉዳይ ከላይ ከማውራት ወደ ባለጉዳይ ታች ወርደን መስራት አለ። እንደሱ ከሆነ በጣም ሰፊ አማራጭ አላት ኢትዮጵያ ና ይሄ የምግብ ስትራቴጂው ምግብን ለአንዱ ምግብ የሆነው ጨርሶ ለሌላው ምግብ አይደለም። እና ፕሪስክሪፕሽን ነው ምግብ ማለት። የሆነው እንግዲህ አሁን በማን ይዘት ነው በማን ኮንቴክስት ነው ምግብ ምግብ የሚሆነው የሚለው እሱም የምናይበትም ሁኔታን መፍጠርም ያስፈልጋል። ግን ትልቁ ነገር ስትራቴጂም ነው። አንደኛ አማራጮችን ዳይቨርሲፋይ ማለት ነው። ዳይቨርሲቲ አገርነን በጣም ብዙ አለን፣ አሁንም እግዚአብሔር ይመስገን አለን ሪሶርስም። እዛ ላይ ትኩረት ማድረግ ነው ኢንቨስት ማድረግ ነው። በቴክኖሎጂውም በፋይናንሱም በካፓሲቲውም አርሶ አደሩን እንደ ድሀ ብቻ ሌቨል ከማድረግ እዛ ደረጃ ያለውን ካፓሲቲ ቢልድ ማድረግ ያስፈልጋል። ምክንያቱም ወጣት ልጆች ከእርሻው እየወጡ ነው ኦልሬዲ ወላጆቻቸውም እንደ በድህነት ሌቨል አድርገናል። ግብርና የድሆች ስራ ነው ተብሏል ነ ነው እዛ ገጠር ውስጥ ፋርም ላይ መቆየት ነው። እንደዚህ የአይነት ሁኔታዎች የእይታና የይዘት የአካሄድ ለውጦች ይሄ በፕሪስክሪፕሽን እና በቀሌም እንዳለው ቀሌም እንዳለው ብቻ ላይ መለጠቅ ስትሆን እኛ እንዳልነው እስኪ እኛ እንዳልነው ብሎ ለማለት ስቆጣን ከዛ መነሳት ይሻላል። ይሄ ነው የማስበው። እኔ እንደ ስትራቴጂ ኢትዮጵያ ውስጥ በመጥፋት ላይ የሚገኙ ወይም ደግሞ ጠፍተዋል ተብለው የሚባሉ የል ዝርያዎች ምንድን ናቸው? በተለይ በጉልህ የሚታ ከሚታወቁት ውስጥ አንዱ ይሄ ዱረም ስንዴ ነው። ዱረም ኢትዮጵያ ሴንተር ኦፍ ኦሪጅን ናት ለዓለም። ለምሳሌ አሁን ጥቁር ስንዴ የምንለው አለ አይደል? ለብጥ ይሆናል ለምን ይሆናል ተብሎ ነው። እሱ ለምሳሌ እኛ ጋር ብቻ ነው አሁን ኒትሪሽናል ቫሉ እንግዲህ፣ እሱን እሱም ነው መልሰን ላለፉት ሀያ ዓመታት ወደ አንሷደሮች እንዲመለስ የተደረገውና፣ እና ብዙ በጠቀሜታ አለው እንደ ምግብነቱ እንደ በአጠቃላይ ግን እነዚህ ሁለት አይነት ሁለት ብዙ ናቸው ግን እኛ ሀገር ያሉት ዋናው የኛ ሴንተሮች ዳይቨርሲቲ የምንሆንበት ይሄ የፓስታ ስንዴ የምንለው ዱረም ስንዴ ነው። ቅንጬ የለም የለማ የሚያገር እኮ በቅንጬ የፋንታ ሩዞ ነው። ያ እንጀራ ላይ የሚቀር ድሮ ቅንጬ ነበር በአይነት እንዲቀር ያ ስንዴ ሲጠፋ ሌላ ስንዴ ይሄ ከውጭ እንግዲህ ቆይተዋል። ይሄ ዳቦ ስንዴ የምንለው ብሬድ ዌት ይሉታል ወይም ሶፍት ዌት ይሉታል። እሱ ብቻ ነው ያለው። ስንደናው በተፈጥሮ ምርቱ ከፍተኛ ነው ከዚህ ከዱረሙ ግን ዱረሙንም ዶረሙንም ካሻሻልከው ቫሊዩ እኩል ነው። ቫሊዩ ይበልጣል የዶረሙ ነው የሚበልጠው። ግን ሁለቱንም አማራጭ ይዞ መሄዱ ነው። የሚያስደነግጠው ነገር ምንድነው? ከእጅ እየወጣ ነው። በቃ የለም ማለት ያስደነግጣል። ስንዴ ነገር ይኸው ህይወቴን በሙሉ ነው ከትምህርት ቤት ከመጣሁ ያለሁበት። ኤቭሪ ታይም ስወን ኤቭሪ ታይም የለም። አሁን እነዚህ ስንዴዎች፣ ማሽላ ተመልሷል ብዬ ላለው ግን ቆላው ላይ ነው ወሎ ምናልባት ጋምቤላ አካባቢ ነው ያለው። ከሌላው የሰብል ስብጥር ግን ወጥቷል። ኢንተርቪዲቱ ላይ ሀይላንዱ ላይ ያለው ብዙ ዋና መመኪያው ለከብትም ለምግብም የሚሆነው ነበር። ወጣ ከሰብል ስብጥር ውስጥ ክሮፒንግ ፓተርን ወጣ። ኢምፓክቱ በየቦታው ነው። ሀረር አለ፣ እዚ ወደ ወሎ ወደ ትግራይ አለ። ዳጉሳሁን ምኑም ምኑም ወደ ጎንደር እንደዚህ አለ። ሌላው ቦታ ግን እዚህ መሀል ሀገሩ ላይ ጥንትኛ ሳን መሆነን የነበረ የለም። አሁን ያ አሳጥሮታል። ይህ ምግብ ገበሬ ጤፍ ሸጦ ነው እንደገና ማሽላ ገዝቶ የሚበላው ከምነቀዙ ማለት ነው። ጤፍ የሚያመርተው ወደፊት ምንድን ነው ከምርምር አካሄድ ነው። ይህም በጭለማ ዝም ብለን በጭለምተኝነት የሚይዘውን ነገር ትተን ስትራቴጂካሊ ሰብሩ እንደሚጠቅም ድሮ ትልቅ ስራ ይሰራ ነው የሰብራ ጎበዛቾቹን ብሪደር እና ዲም ባንኩ አብረው ነበር የሚሰሩት ያ ነገር ተቋረጠ እና ያ በመሆኑ የተነሳ አገር በቀሉን ዝርያ ማሻሻሉ ላይ እሱ ላይ ኢንቨስት የማድረጉ ነገር በጣም ከፍተኛ ክፍተት ሲኖረ ጠቀሜታ ሳይሰጥ እንዲሁ ብዙ ያለ ነው ያለው እና ሌሎችም እንደዛ። ጓያ አተር የለም አተር በጣም የሚያሰጋው አተር ሀያ አምስት ሰላሳ አመት በፊት ኢንትሮዲስ በሆነ በሽታ ምክንያት ይቆርሳል። ዛሬ ጓያ ነው ጓያ አንዳንድ የሚያስጨንቀንም ነገር ነበር። ይሄ ጓያ ሲበዛ ምክንያቱም ይህነት ብሎክ የሚያደርግ ፕሮቲም ስላለ ራሴ የሚባል እሱ ነገር እንዴት ነው ይሄ ነገር ብለን ስንል አርሶ አደሮች ናቸው ያኛው ጠፍቷል። እንደውም ምን ይደረጋል ከተማም እሱኑ ነው የምትበሉት አተራዊ ምሳላቸው ይሉናል እንጂ አተር ነው አንዱ በጣም የተጎዳ ነው። ባቄላ ትንሽ እየተመለሰ ነው ያለ እና ብዙ ብዙ ተብሎች አሉ ከአርሶ አደሮች የወጡት ከግብርናው ዘይቤ ግብርናው ዘይቤ ሲፍት ሲያደርግ ወደ ዩኒፎርሚቲ ወደ ሞኖክሮፒ ወደ አንዱ ወጥሰብን ላይ ሙቭ ሲያደርግ፣ አርሲ እንደዚህ ነው ያታው ገብሱ እንደዚህ ነው። ጎመን ዘሩ የለም። ድሮ ኬሚካል አይበችም፣ ሰብ ሮቴት ያደርጋሉ። ያ ፕራክቲስ ነው የሌለው የለው፣ እና ዛሬ እና እንደዚህ እንደዚህ አይነት ስትራቴጂዎች እና አካሄዶች ያስፈልጋሉ። አሁንም ትኩረት ካልተሰጠ በቆሎ በቆሎም ጠፋ ነው ያለው ብዙ ነው፣ ብዙ ዳይቨርሲቲ ነበረች በቆሎ ኢትዮጵያ ውስጥና ያው በፕሪስክሪፕሽን ከተሰራ በኋላ ደግሞ የምናዝንበት ችግር ይከተላል ማለት ነው። አሁን የድሮው እያነሳን ነው ተሳስተን እንዲህ አይግን የምንለው ያን ስህተት እንዳንደግም ከወዲሁ በጋራ ሁሉ በጎራ ጎራ ሳይሆን፣ በጋራ ተሰልፎ ሀገራዊ ጉዳይ ስለሆነ በዛ አይነት መልኩ መሄድ ያስፈልጋል። ናይ አድቫይስቱ ሌሎችን ሀገሮች እንደዚሁ ነው ምናልባት የቬትናም የፊሊፒንስ የማሌዥያ ኢንዶኔዥያ ገበሬዎች ዛሬ በተለይ ቪየትናም ገበሬዎች ዛሬ ሩዝ በዓለም ደረጃ ሪኮግናይዝ የሆነ ሩዝ እያዳቀሉ የመሸጥ የቻሉበት ሁኔታ ነው ያለው። የሀገር ላይ ማድረግ ሳንችል ለሌሎች ጠርተናል። ዶክተር ረጋሳ ፈይሳ፣ ተቀናጀ የግብርና ብዝሃ ህይወት ልማትና የዘር ዋስትና ፕሮግራም መስራችና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። እኔና መሰት ያለ ታንክ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።